The Voice of America. በአውሮፓ በኮሮና ቫይረስ ወረርሽኝ ሳቢያ ተዘግተው የሰነበቱ መደብሮች፣ ጸጉር ቤቶችና ሌሎች የንግድ ድርጅቶች እየተከፈቱ ነው። የንግድ ድርጅቶቹ ባለቤቶች ዝግ ሆነው በቆዩበት ያለፉት ሁለት ወራት ጊዜ ውስጥ ያጡትን ገቢ መልሰው ለመተካት ተጨማሪ ትርፍ ሰዓታት እየሰሩ ነው። የንግድ እንቅስቃሴው በፍጥነት ተመልሶ እንደሚያንሰራራ ተደርጎ የሚታየው መሟሟት ግን ፍሬ ማስገኘቱን የሚያምኑት ጥቂቶች ብቻ ናቸው። የአሜሪካ ድምፅ ዘጋቢ ማርቲ ቫንደር ዎልፍ ከአምስተርዳም ያጠናቀረችውን ዘገባ ደረጀ ደስታ እንዲህ ያቀርበዋል። በአውሮፓ አምስተርዳም ከሄግ ወጣ ብላ የምትገኝ አንዲት የጸጉር ቤት ወይም የውበት ሳሎን ባለቤት የሆነው ዊልስ ዎልፍስ ለ14 ዓመታት ሲሰራ ኖሯል። የንግድ እንቅስቃሴዎቹ በይፋ እንደሚከፈቱ በተነገረበት የቀናት ጊዜ ውስጥ አንድ ሺ 500 ደንበኞች ወረፋ ማስያዛቸውን ገልጧል። ሰሞኑን መልሶ በተከፈተው ጸጉር ቤት ውስጥ ያሉት እሱና የስራ ባልደረቦቹ የጠፋባቸውን የሁለት ወራት ጊዜ ለማካካስ ሌት ተቀን እየሰሩ ነው። ስለ አሰራራቸውና ስለሚወስዱትም ጥንቃቄ ውልፍ ሲናገር እንዲህ ብሏል። ለጥንቃቄው ሲባል ሰዎች ጎን ለጎን እንዳይሆኑ በማጠቢያዎቹ ክፍሎች ለያይተን ማስቀመጥ ነበረብን። በክፍሎቹ መካከልም የመመልከቻ ስክሪን በመግጠማችን የእነሱን ሁኔታ እያየን ሌሎችንም ሰዎች ማጠብ እንችላለን። ስለዚህ አንዳቸው ቀለም ሲቀባ ሌላኛው ይቆረጣል። በደህና ጊዜ ቢሆን እስከ ስድስት ሰው በአንድ ጊዜ መቀበል እንችል ነበር። አሁን የምንወስደው ግማሾቹን ቢሆን ነው። ምሽቱን ጨምረን በሳምንት ሰባቱንም ቀን የምንሰራው ለዚያ ነው። ውልቨርስ ለተወሰነ ጊዜም ቢሆን የጸጉር ቤቱ ስራ ቀጠሮ በያዙ ደንበኞች መሞላቱ ደስተኛ ነው። ባለፉት ሁለት ወራት የደረሰበትን ኪሳራ መልሶ ስለመተካቱ ግን እርግጠኛ አይደለም። እርግጥ ነው መንግሥት የሚሰጠው ድጎማ የሰራተኞችን ደሞዝ በመክፈል ረድቶታል። ይህም ሆኖ ግን አሁንም ለክፉ ቀን ብሎ የቆጠባትን ገንዘብ እንደ ኢንሹራንስና ቤት ክራይ ለመሳሰሉ አንዳንድ ቋሚ ወጪዎች ማውጣት ነበረበት። በመላው አውሮፓ ሱቆችና ምግብ ቤቶች ተከፍተዋል ወይም ለመከፈት በዝግጅት ላይ ናቸው። ሬስቶራንቶች አስቀድመው የመመገቢያ ቦታ መያዝ በሚፈልጉ ደንበኞች መዝገባ ተሞልተዋል። ወደ አንዳንዶቹ ሱቆችም ገብተው መሸማመት የሚፈልጉ ደንበኞች ከሱቆች ደጅ ተሰልፈው ተራ ሲጠባበቁ ይታያሉ። ሳይጠጋጉ ርቀትም ጠብቆ መንቀሳቀስን የሚያዘው መመሪያ ግን የንግድ ድርጅቶቹ በሙሉ አቅማቸው እንዲንቀሳቀሱ የሚፈቅድ አይደለም። በአውሮፓ አንድ የኢኮኖሚክ ጥናትና ምርምር ተቋም ሰልጣኝ ተመራማሪ የሆነው ብሩጌል ሲሞን ታግል ፔትራ በኮሮና ቫይረስ ሳቢያ ሰው ሁሉ በየቤቱ ተገድቦ በመቀመጡ የሸማቾች ቁጥር እጅግ በጣም መቀነሱን በመግለጽ እንዲህ ብሏል። አዲስ የወጣ ጥናት እንደሚያሳየው በአውሮፓ ማዕከላዊ ባንክ መጋቢት ውስጥ የነበረው የቁጠባ ወይም የተቀማጭ ገንዘብ ሂሳብ በቀደመው ዓመት ከነበረው አማካይ የቁጠባ ሂሳብ ጋር ሲነጻጸር አሀዙ እጅግ የተለየ ነው። ሰዎች ገንዘባቸውን ቆንጥጠው ይዘዋል፣ ጨርሶም አልነኩትም ማለት ይቻላል። ምክንያቱም የኮሮና ቫይረስ ወረርሽኝ ሌላ ዙር ተመልሶ መምጣት አለመምጣቱን እርግጠኛ አልሆኑም። በዚያ ላይ የስራ ዋስትና ያላቸው ስለመሆኑም አልተማመኑም። ስለዚህ ምንም ነገር አልሸመቱም። አነስተኛና የመካከለኛ የቢዝነስ ድርጅቶች ዘጠና ከመቶ የሆነውን የአውሮፓ ህብረት ንግድ ዘርፍ የያዙ ናቸው። በቁጥራቸው 25 ሚሊዮን ይሆናሉ። ሁለት ሶስተኛ የሚሆነውን የአውሮፓ ሰራተኛ ኃይል ቀጥረው የሚያስተዳድሩ በመሆናቸው የአውሮፓ ህብረት ኢኮኖሚ የጀርባ አጥንት ናቸው። የዚያኑ ያክል ደግሞ እንደዚህ ያለው ወረርሽኝና አደጋ በመጣ ቁጥር ቀድመው የሚጠቁት እነሱ ናቸው። የተባበሩት አነስተኛና መካከለኛ የንግድ ተቋማት ስር የሚገኘውና ኤስኤም ዩናይትድ በተባለው ድርጅት የተሰራው ጥናት እንደሚያሳየው በአውሮፓ ከሚገኙ የንግድ ድርጅቶች ውስጥ ሃምሳ ከመቶ የሚሆነው ገበያቸውን ያጡት እነዚሁ አነስተኛና መካከለኛ የንግድ ድርጅቶች ናቸው። የኮሮና ቫይረስ በበረታባቸው እንደ ስፔን ባሉ አንዳንድ የአውሮፓ አገሮች ደግሞ ኪሳራው እስከ ሰማኒያ ከመቶ ይደርሳል። የኤስ ኤም ዩናይትድ ዋና ጸሐፊ ቬሮኒክ ዊሊያምስ እንደሚሉት የቢዝነስ ድርጅቶቹ በኮሮና ቫይረስ ወቅት ራሳቸውን ለማቆየት ያደረጉት ጥረት የሚደነቅ ነው። ይህም ሆኖ ግን አሁንም ቢሆን እርዳታ ያስፈልጋቸዋል። ዊሊያምስ እንዲህንን ሲገልጹ እንዲህ ብለዋል ያስተዋልነው ነገር ቢኖር በብሔራዊ ደረጃ የተደረገው እርዳታም ሆነ በአውሮፓ ህብረት የተወሰደው አስቸኳይ እርዳታ ለንግድ ድርጅቶቹ ተስፋ ባደረጉት መጠን ፈጥኖ የደረሰላቸው አይመስለኝም። አሁንም ቢሆን ግን በሚያስፈልግበት ቦታ ሁሉ ለአስቸኳይ ጊዜ የሚሰጠው እርዳታ ሳይቋረጥ መቀጠል ያለበት መሆኑ ይሰማናል። የአውሮፓ ህብረት በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ የተደቆሰው ኢኮኖሚ መልሶ እንዲያንሰራራ ለማድረግ የሚያስችል መጠነ ሰፊ የሆነ የመልሶ ማቋቋሚያ የገንዘብ ድጋፍ ብድር ብድርና ዋስትናዎችን ለመስጠት እስከ ሁለት ትሪሊየን ዶላር የሚደርስ ገንዘብ ለማውጣት ይቻል እንደሆነ በህብረቱ አባላት መካከል ብርቱ ክርክር ተይዞ መቆየቱ ይታወሳል። እንደ ፈረንሳይና ጀርመን ያሉት አገሮችም የየራሳቸውን እቅድ ማውጣታቸው ተዘግበዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ።